ስፖርት። ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል ኢትዮጵያዊቱ አትሌት በሳምንቱ መጨረሻ ላይ በተከናወነው የአምስት ኪሎ ሜትር ውድድር ክብረ ወሰን ሰብራለች። ሌላኛው ኢትዮጵያዊ አትሌት በውድድር ወቅት ባደረገው ጫማ የመርገጫ ከፍታ ምክንያት የማራቶን ድሉ ተነጥቋል። የሊቨርፑሉ አጥቂ ሞሳላ አንድ መቶኛ ግቡን ትናንት ሊድስ ዩናይትድን ባሸነፉበት ግጥሚያ በመክፈቻው አስቆጥሯል። በእንግሊዝ ፕሪሚየር ሊግ የእግር ኳስ ግጥሚያ ታሪክ አንድ መቶ ግቦችን ከመረብ በማሳረፍም ሁለተኛው አፍሪካዊ ተጫዋች ሆኗል። ከ12 ዓመታት በኋላ ወደ ማንቸስተር ዩናይትድ የተመለሰው ፖርቹጋላዊው አጥቂ ክርስቲያኖ ሮናልዶም ለማንቸስተር ዩናይትድ ሁለት ግቦችን ከ መረብ ማሳረፍ ችሏል። በፎርሙላ አንድ የመኪና ሽቅድምድም ለሰባት ጊዜያት የዓለማችን ኮከብ የሆነው ሎዊስ ሀሚልተን ትናንት በውድድር ወቅት ለጥቂት ከከባድ አደጋ ተርፏል። ከተጨማሪ የስፖርት ዘገባ ጋር አብራችን ቆዩም። ወደ እንግሊዝ ፕሪምየር ሊግ ና የጀርመን ቡንደስሊጋ ጨዋታዎች ቅኝት ከመሻገራችን በፊት ኢትዮጵያውያን አትሌቶች ና ቡድኖች በሳምንቱ መጨረሻ ያከናወኗቸውን ውድድሮች አጠር አድርገን እናሰማለን። ኢትዮጵያዊቱ አትሌት ሰንበሬ ተፈሪ ትናንት በ5 ኪሎ ሜትር የሩጫ ውድድር የዓለም ክብረ ወሰን በመስበር አሸናፊ ሆናለች። ሰንበሬ ርቀቱን አስራ አራት ደቂቃ ከ30 ሰከንዶች በመሮጥ ያሸነፈችው ጀርመን ባየርን ግዛት ውስጥ ከኒውረምበርግ ከተማ አቅራቢያ በምትገኘው አነስተኛዋ የሄርሶጌናውራህ መንደር ውስጥ በተከናወነ ፉክክር ነው። ከዚህ ቀደም የርቀቱ ክብሮሰን ተይዞ ይዞ የነበረው በኬንያዊቷ ቢያትሪስ ቼፕኮች ነበር። ሰንበሬ ክብሮሰኑን ያሻሻለችው በ13 ሰከንድ ነው። ኬንያዊቷ የካቲት ወር ላይ ሞናኮ ውስጥ በተደረገው ፉክክር በአንድ ሰከንድ ልዩነት ክብሮሰኑን የነጠቀችው ከትውልድ ኢትዮጵያዊቷ ሆላንዳዊት አትሌት ሲፋን አሰን ነበር። ሲፋን ከሁለት ዓመታት ግድም በፊት ተመሳሳዩን የአምስት ኪሎ ሜትር ርቀት 14 ደቂቃ ከ44 ሰከንድ በመሮጥ ነበር ክብረሰን ይዛ የቆየችው። አሁን ክብረሰኑ በሰንበሬ ተፈሪ ተሰብሯል። በሌላ የአትሌቲክስ ዜና በኦስትሪያ ቬና የማራቶን ፉክክር ትናንት 2 ሰዓት ከ09 ደቂቃ ከ22 ሰከንድ በመሮጥ አንደኛ ወጥቶ የነበረው ኢትዮጵያዊው አትሌት ደራራ ሁሪሳ ባደረገው የመሮጫ ጫማ ምክንያት ድሉ ተነጥቋል። አትሌት ደራራም አዲዳስ ባዘጋጀው የአዲ ዜሮ ፉክክር ላይ ተጫምቶት የነበረው ጫማ መርገጫ ከአ አርባ ሚሊ ሜትር ወፈር ያለ ነው በሚል ነበር ከውድድሩ መጠናቀቅ በኋላ አሸናፊነቱ የተሰረዘውም። እናም ሁለት ሰዓት ከ09 ደቂቃ ከ25 ሰከንዶች በመሮጥ በውድድሩ ሁለተኛ ወጥቶ የነበረው ኬንያዊው አትሌት ሊዮናርድ ላንጋት አሸናፊ ሆኗል። ኢትዮጵያዊው አትሌት በተስፋ ጌታውንና ኬንያዊው ኤድዊን ኮሴጂ በመሸጋሸግ የሁለተኛና የሶስተኛ ደረጃን ይዟል። እግር ኳስ በአፍሪቃ ሻምፒዮንስ ሊግ የእግር ኳስ ማጣሪያ የመጀመሪያ ዙር ግጥሚያ ትናንት ባህር ዳር ከተማ ውስጥ በአል ሂላል ሁለት ለዜሮ ሲመራ የቆየው ፋሲል ከነማ ቡድን ሁለት እኩል በመውጣት ነጥብ ተጋርቷል። ለፋሲል ከነማ በረከት ደስታ በስድሳ አምስተኛው እንዲሁም ኦኪ ኦፎ ላቢ በ78ኛው ደቂቃ ላይ ሁለቱን ግቦች ከመረብ አሳርፏል። ሙሐመድ አብድል ራማን ዩሲፍ በ23ኛው እንዲሁም ያሲር ሞዛሚል በ53ኛው ደቂቃዎች ላይ ባስቆጠሯቸው ግቦች የሱዳኑ አል ሂላል ሁለት ለዜሮ ሲመራ ነበር። ከረፍት መልስ በተገኙ ሁለት ግቦች ግን ፋሲል ከነማቻ መውጣት ችሏል። በሌላ ውድድር በካፍ የኮንፌዴሬሽን ዋንጫ ግጥሚያ የኢትዮጵያ ቡና በዩጋንዳው ሬቬኒው ኦቶሪቲ የሁለት ለአንድ ሽንፈት ገጥሞታል። የመልሱን ጨዋታ የኢትዮጵያ ቡና ቡድን የፊታችን እሁድ በሜዳው ያከናውናል። ፕሪምየር ሊግ ሞሳላ ትናንት ሊቨርፑል ሊድስ ዩናይትድን 3 ለዜሮ ባሸነፈበት ግጥሚያ ያስቆጠረው የመክፈቻ ግብ በእንግሊዝ ፕሪምየር ሊግ 100 ግቦችን ከመረብ በማሳረፍ ከዲዲየር ድሮግባ ቀጥሎ ሁለተኛው አፍሪቃዊ አድርጎታል። የሁለት ጊዜያት የአፍሪቃ ኮከብ ተጫዋችነት ማዕረግን የተቀዳጀው ግብፃዊው የሊቨርፑል አጥቂ መሐመድ ሳላ አንድ መቶኛ ግቡን ማስቆጠር የቻለው በ162ኛ ጨዋታው ነው። በዚህም ሞሳላ በፕሪሚየር ሊጉ ታሪክ አንድመቶ ግቦችን በማስቆጠር አምስተኛው ፈጣን አጥቂ ሆኗል። አራተኛው ፈጣን አግቢ 100ኛ ግቡን በ160ኛ ጊዜ ሲሰለፍ ያስቆጠረው ቴሪ ኦንሪ ነው። ሰርጂዮ አግዌሮ በ147 ጊዜ ተሰላፊነቱ መቶኛ ግቡን ሲያስቆጥር፣ ሃሪኬን በ141ኛ የፕሪሚየር ሊግ ተሰላፊነቱ መቶኛዋን ግብ ከመረብ በማሳረፍ የሁለተኛ ደረጃን ይዟል። ከሁሉም ተጫዋቾች አንድ መቶኛ ግቡን በፕሪምየር ሊጉ በፍጥነት በማስቆጠር እስካሁን የሚመራው አለን ሺረር ነው። አለን ሺረር 100ኛ ኳሱን ከመረብ ያሳረፈው በፕሪሚየር ሊጉ ለ124ኛ ጊዜ በተሰለፈበት ወቅት ነበር። ኢያን ራይትና ሮቢ ፎለር በ173ኛና 175ኛ ተሰላፊነታቸው 100ኛ ግባቸውን በማስቆጠር ከሞሳላ ስር ይገኛሉ። በትናንቱ ድል ሊቨርፑል ነጥብና የግብ ክፍያውን ከቸልሲ ጋር በማስተካከል የሁለተኛ ደረጃን ተጋርቷል። ሁለቱም በፕሪሚየር ሊጉ 10 ነጥብና 9 ግብ ክፍያ አላቸው። ማንቸስተር ዩናይትድ በተመሳሳይ 10 ነጥብ ሆኖ በ11 የግብ ክፍያ በአንደኛ ደረጃ ላይ ይገኛል። ከአስራ ሁለት ዓመታት በኋላ ወደ ማንቸስተር ዩናይትድ የተመለሰው ፖርቹጋላዊ ዋጥቂ ክርስቲያኖ ሮናልዶ ግብ ማስቆጠር ጀምሯል። የ36 ዓመት ዋጥቂ ቅዳሜ ዕለት ማንቸስተር ዩናይትድ ኒውካስል ዩናይትድን አራት ለአንድ ኩም ባደረገበት ግጥሚያ ሁለት ግቦችን ከመረብ አሳርፏል። በዚያም አሁንም ድረስ የግብ ቀበኛነቱን አስመስክሯል። እንደ ቀድሞ በርካታ ተጫዋቾችን በኳስ ጥበቡ እያታለለ ባይሆንም ወዲያው ያገኛቸውን ኳሶች ከመረብ ማሳረፍ እንደሚችል ግን አሳይቷል። የመጀመሪያዋ ግብ የተቆጠረችው የኒውካስሉ ግብ ጠባቂ ፍሬዲ ውድማን ያጨናገፋትን ኳስ በፍጥነት ከተከላካይ አፈትልኮ በመውጣት በመምታት ነው። ቡንደስሊጋ ቅዳሜ ዕለት በተከናወኑ ግጥሚያዎች ቦሩሲያ ዶርትሙንድ ባየር ሌቨርኩሰንን አራት ለሶስት ድል በማድረግ ነጥቡን ወደ ዘጠኝ ከፍ አድርጓል። አድርጓል አውግስቡርግ ከኡኒየን በርሊን ጋር ያለምንም ግብ ሲለያይ፣ ባየርን ሚንሽን ላይፕሲሽን በሰፋ የግብ ልዩነት አራት ለአንድ አሸንፏል። አሰልጣኝ ዩሊያን ናግልስማን የቀድሞ ቡድናቸውን በሰፋ የግብ ልዩነት ለማሸነፍ አልተቸገሩም። ላይፕሲሽ ባለፉት አራት ግጥሚያዎቹ የቅዳሜው ሶስተኛ ሽንፈቱ ነበር። በዚህም በሦስት ነጥብ ብቻ ተወስኖ አስራ ሁለተኛ ደረጃ ላይ ይገኛል። አስር ነጥብ ያለው ባየርን ሚንሽን በቮልስቡርግ በሁለት ነጥብ ተበልጦ የሁለተኛ ደረጃን ይዟል። ዘንድሮ ወደ ቡ ቡንደስሊጋው ያደገው ግሮይተር ፊርትስ በቮልስቡርግ እንዲሁም ሆፍንሃይም በማይንስ ሁለት ለዜሮ ተሸንፏል። እንደ ቦሩሲያ ዶርትሙንድ ዘጠኝ ነጥብ ያለው ማይንስ በግብ ክፍያ ተበልጦ አራተኛ ደረጃ ላይ ይገኛል። ሰባ አራተኛው ደቂቃ ላይ አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት ኮኝ ከፍራይቡርግ ጋር አንድ እኩል ተለያይቷል። ፍራይቡርግ አቻ የምታደርገውን ግብ በራፋኤል ያስቆጠረው ፍሎሪያን ካይንስ በቀይ ካርድ ከተሰናበተ ከአስራ አምስት ደቂቃ በኋላ ላይ ነው። ትናንት በተከናወኑ የቡንደስሊጋ ግጥሚያዎች ደግሞ ሄርታ ቤርሊን ቦሁምን ሶስት ለአንድ ድል አድርጓል። ከታችኛው ዲቪዚዮን በማደግ ዘንድሮ ቡንደስሊጋውን የተቀላቀለው አርሚኒያ ቢሌፌልድ በቦሩሲያ ሚንሽን ግላድባህ ሶስት ለአንድ ተሸንፏል። ቢሌፌልዶች እስከ ስድሳ ዘጠነኛው ደቂቃ ድረስ አንድ ኩል በመሆን በቡንደስሊጋው ልምድ ያለው ቦሩሲያ ሚንሽን ግላድባህን አስጨንቀው አምሽቷል። ሆኖም ቀዳሚዋን ግብ በሰላሳ አምስተኛው ደቂቃ ላይ አስቆጥሮ የነበረው ላርስ ሽቲንድል ስድሳ ዘጠነኛው ደቂቃ ላይ ሁለተኛ ግቡን ከመረብ በማሳረፍ አርሜኒያ ቢሌፌልዶችን እጅ አሰጥቷል። ለአርሜኒያ ቢሌፌልድ አቻ የምታደርጓን ግብ የመጀመሪያው አጋማሽ መደበኛ የጨዋታ ክፍለ ጊዜ ተጠናቆ አርባ ሰባተኛው ደቂቃ ላይ ያስቆጥረው ጃፓናዊው አማካይ ተጫዋች ማሳያ ኦኩጋዋ ነው። ትናንት በተደረገ ሌላ ጨዋታ 82ኛው ደቂቃ ላይ አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት ሽቱትጋርት ቡድን 88ኛው ደቂቃ ላይ ከመሸነፍ የታደገችውን ግብ አስቆጥሯል። ኦማር ማርሙሽ በ25000 የተመልካች ፊት ከመረብ ያሳረፋት ኳስ ቡድኑን አቻ ስታደርግ ለሱም በቡንደስሊጋው ለሽቱትጋርት ያስቆጥራት የመጀመሪያ ግቡ ተደርጋ ተመዝግባለታለች። ግብ በማስቆጠሬና ነጥብ በመያዛ ችን እጅግ በጣም ነው ደስ ያለኝ። ግቡን ለማስቆጠር ሜዳ ውስጥ የቻልኩትን ሁሉ አድርጊያለው። በቡንደስሊጋው የመጀመሪያ ግቤ ለማስቆጠር ይህችን ቀን ሳልማት ነበር፣ ይኸው ዛሬ ተሳክቷል። ግን ደግሞ ከቡድኔ ጋር ሶስት ነጥብ ይዘን ወተን ቢሆን ኖሮ ይበልጥ ደስ ባለ ነበርም። ግብፃዊ ካናዳዊው አጥቂ ከቮልስቡርግ በውሰት ወደ ሽቱትጋርት ከመጣ ዛሬ ገና አስራ አራተኛ ቀኑ ነው። E é tênis. በሜዳ ቴኒስ ታላቅ የፍጻሜ ውድድር ክብር ወሰን ለመስበር አልሞ የነበረው ሰርቢያዊው የዓለማችን ድንቅ አትሌት ኖቫክ ጄኮቪች ሽንፈት ገጠመው። እንደ ሮጀር ፌዴረርና ራፋኤል ናድል በታላቅ የፍጻሜ ውድድሮች ለ20 ጊዜያት አሸናፊ የሆነው ኖቫክ ጄኮቪች በሶስት ዙር ውድድር ነው ትናንት የተሸነፈው። ሩሲያዊው ዳኒል ሜድቬዴቭ የ34 ዓመቱ የሜዳ ቴኒስ ኮከብን በተከታታይ ሶስት ዙር በተመሳሳይ ውጤት አራት ለስድስት አሸንፎታል። ኖቫክ ሞቪች ከሶስት ወራት በኋላ በሚከፈተው ሌላኛው ዙር የአውስትራሊያ የፍጻሜ ውድድር ምናልባትም ሕልሙን እውን ማድረግ ይሳካለትም ይሆናል። እስከዚያው ድረስ ግን ከተቀናቃኞች እኩል በያዘው ነጥብ መቆየቱ አይቀርም። የመኪናሽ ቅድምድም በጣሊያን የግራንድ ፕሪ የመኪናሽ ቅድምድም ሌዊስ ሀሚልተን ትናንት ለጥቂት ከከባድ አደጋ ተረፈም። አደጋው የተከሰተው በመጀመሪያው ዙር ላይ የሬድቡል አሽከርካሪው ማክስ ፈርሽታፕን በሬድቡል የውድድር ተሽከርካሪው የሌዊስ ሀሚልተን መኪናን በጠርዝ በኩል በመግጨቱ ነበር። በግጭቱም የማክስ መኪና መርሴዲሱ ላይ ከፍ ብላ በሙጣት የሌዊስ ሀሚልተን የራስ መከላከያ የብረት ቁርን ገጭታለች። ሎትሮ የራስ መከላከያ ማድረግን የሚቃወመው ሉዊስ ሃሚልተን በትናንትና ዕለት የራስ መከላከያ ማድረጉ ሊደርስበት ይችል ከነበረው ብርቱ አደጋ ታድጎታል። ሁለቱ ተፎካካሪዎች ከሁለት ወራት በፊትም በነበረው የብሪታንያ ግራንድ ፕሪ ሽቅድምድም ተጋጭተው ማክስ ፈርሽታፕን ለሐኪም ቤት ተዳርጎ እንደነበር ይታወሳል። የመርሴዲስ ቡድን የፎርሙላ አንድ ውድድሮች ላይ ለውጥ ሊኖር ይገባል ሲል ጥሪ አሰምቷል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።